the voice of America. አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የዛሬው ቅንብራችን የተለያዩ ጋዜጦች የኢትዮጵያንና የኤርትራን የሰላም ስምምነት አስመልክቶ በዘገቡት ላይ ያተኩራል። በሌላ በኩል ደግሞ ኢትዮጵያ ሰፊ የነዳጅና የጋዛ ምራች ግግሮች እንዳሏት ተዘግቧል። የብሪታንያ ዜና ስርጭት ኮርፖሬሽን ቢቢሲ የኢትዮጵያ አየር መንገድ ወደ ኤርትራ ታሪካዊ በረራ ማድረጉን ዘግበዋል። ከሀያ ዓመታት በኋላ ለመጀመሪያ ጊዜ በተደረገው የንግድ አውሮፕላን በረራ የጽጌረዳ አበባና ሻምፓን ለተሳፋሪዎቹ እንደ ቀረበላቸው ዘገባው አክሏል። የጦርነቱ ሁኔታ ካበቃ በኋላ የሰላም ወፍ ወደ ኤርትራ በረረች ሲል የኢትዮጵያ አየር መንገድ አብስሯል። የበረራው ተፈላጊነት ከፍተኛ ስለነበረ ሁለተኛው በረራ ከ15 ደቂቃ በኋላ ወደ ኢትዮጵያ መመለሱን አዣንስ ፍራንስ ፕሬስ የዜና አገልግሎት ጠቁሟል። ብሉምበርግ የዜና አገልግሎት ደግሞ የኢትዮጵያና ኤርትራ መሪዎች የሰላሙን ስምምነት ለመጠበቅ ቃል መግባታቸውን ገልጿል። የኢትዮጵያ ጠቅላይ ሚኒስትር አብይ አሕመድ የኢትዮጵያ ወታደራዊ ኃይልን ከድንበር አካባቢዎች ለማስወጣት መመሪያ በሚጠባበቅበት በሆነ ወቅት የሰላሙን ውል ለማሰናከል በሚሞክሩ ወገኖች ላይ እርምጃ ወስዳለሁ ማለታቸውን፣ ፕሬዚደንት ኢሳይያስም የሰላም ስምምነቱን ለመጠበቅ ሁለቱም ሀገሮች ተባብረው ይሰራሉ ማለታቸውን ብሉምበርግ ዜና አገልግሎት ጠቅሷል። ከኤርትራ ጋር በሚዋሰኑ ድንበሮች ላይ ያለው የኢትዮጵያ ወታደራዊ ኃይል ከአካባቢው ለመውጣት ቃል መግባቱን ምክትል ኤታማዦር ሹም ብራኑ ጁላ መናገራቸውን ባለሥልጣኑ መጀመሪያ ላይ ከኤርትራ ወደ ኢትዮጵያ መጥተው ከነበሩት ልዑካን ጋር በተደረገው ንግግር መገኘታቸውን ብሉምበርግ የዜና አገልግሎት ጠቁሟል። ወታደራዊ ኃይሎችን በትግራይና አፋር ክልል ካሉት ድንበሮች የማስወጣት ውሳኔ የመንግስት እንጂ የወታደራዊ ኃይሉ አይደለም። የኢትዮጵያ መንግስት ከኤርትራ መንግስት ጋር ተነጋግሮ ወታደራዊ ኃይሉን ለማስወጣት ከወሰነ ወታደራዊው ኃይል ይወጣል ሲሉ የወታደራዊ እንቅስቃሴን የሚመሩት ምክትል ኤታማጆር ሹም መናገራቸውን አዲስ ዘመን ጋዜጣ መዘገቡን ብሉምበርግ የዜና አገልግሎት ጠቅሷል። የፈረንሳይ የዜና አገልግሎት በበኩሉ ፕሬዚደንት ኢሳያስ አፈወርቂ በኢትዮጵያው ጉብኝታቸው ወቅት የኤርትራን ኤምባሲ በአዲስ መልክ በከፈቱበት ወቅት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የኤምባሲውን ቁልፍ ማስረከባቸውን የዜናው አገልግሎት ጠቅሷል ፕሬዚደንት ኢሳይያስ በኤምባሲው የኤርትራን ባንዲራ ሲሰቅሉ በኢትዮጵያ ብሮድካስቲንግ ኮርፖሬሽን መታየታቸውን ዘገባ አውስቷል በኤምባሲው ያሉት እቃዎች ሳይነኩ እንዳሉ የተቀመጡና በአቧራ የተሞሉ መሆናቸውን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ጠቅሷል ይላል ኤኤፍፒ የ71 ዓመት ዕድሜው ፕሬዚደንት የኤርትራ ኤምባሲን ከከፈቱ በኋላ ወደ አገራቸው መመለሳቸውን ዘገባው አውስቷል። አምነስቲ ኢንተርናሽናል የሰብአዊ መብት ተሟጋች ቡድን የሰላም መምጣት በዓለም ደረጃ እጅግ በጣም ከተገለሉት አገሮች አንዷ በሆነችው ኤርትራ ለውጥ እንዲያመጣ ሊያመቻች ይችላል ማለቱን ዘገባው ጠቅሷል። በኢትዮጵያና በኤርትራ መካከል የተካሄደው ውጊያ ካበቃ በኋላ ፕሬዚደንት ኢሳይያስ አፈወርቂ ከኢትዮጵያ ሊደቀንባቸው የሚችል የጦርነት አደጋን፣ ገደብ የሌለው ወታደራዊ አገልግሎትን ያካተቱ ጨቋኝ ፖሊሲዎችን ለማውጣት ተጠቅመውበታል ይላል የፈረንሳዩ ዜና አገልግሎት። የዋሽንግተን ፖስት ጋዜጣ ድረገጽ ደግሞ በኢትዮጵያና በኤርትራ መካከል ስለተደረገው የሰላም ስምምነት ሲዘግብ በአፍሪቃ ቀንድ ጉዳይ ላይ የሚያተኩሩ የፖለቲካ ተንታኝ አቶ ሃሌሉያ ሉሌ ያሉትን አስፍሯል። ሁለቱም አገሮች ጦርነት ወይም ሰላም አልባ በሆነው ሁኔታ መቀጠል እንደማይችሉና እንደማያዋጣቸው እየተገነዘቡ መጥተዋል። ኤርትራ ከምዕራቡ ዓለምና ከአረብ ሀገሮች ጋር ያላት ግንኙነት እየተሻሻለ በመምጣቱ ከበፊቱ በተሻለ ሁኔታ ዝግጁነት ማሳየቷን ገልጸዋል። በኢትዮጵያ በኩል ደግሞ የዶክተር አብይ ስልጣን ላይ መውጣትና ከኤርትራ ጋር ጦርነት ካካሄደው ፓርቲ የማፈንገጥ ዝንባሌ ማሳየታቸው ከአጣብቅኝ ሁኔታ ለመውጣት ማመቻቸቱን አቶ ሀሌሉያ ማስገንዘባቸውን ጋዜጣው አውስቷል። ኤርትራ ላለፉት ሀያ ዓመታት ከኢትዮጵያ ጋር በነበራት የጦርነት ሁኔታ ላይ በማተኮር በወታደራዊ ኃይሏ ላይ ከፍተኛ ውጪ ስታደርግ ቆይታለች። ገደብ የሌለው ወታደራዊ አገልግሎትን ደንግጋ ኖራለች። በዚህ ምክንያትም በመቶ ሺዎች የሚቆጠሩ ኤርትራውያን ከአገራቸው ለመሰደድ ተገደዋል። አቶ ሀሌሉያ ሉሌ አያይዘውም ለጦርነት ምክንያት የሆኑት ግዛቶችን የመመለሱና እዛ የሚኖሩት ሰዎች እጣ ምን እንደሚሆን ገና መፈታት ያለበት ውስብስብ ጉዳይ መሆኑን ሳያስገነዘቡ እንዳላለፉ ዘገባው ጠቁሟል። የሁለቱ ሀገሮች የጠላታዊነት ድባብ ማክሰም ኤርትራ ውስጥ ያለውን የወታደራዊ አገልግሎት ማቆም ብቻ ሳይሆን በታገደው የሀገሪቱ ሕገ መንግሥት ላይ በሰፈረው መሰረት ወደ ዲሞክራሲያዊ አሰራር የመመለስ ሁኔታ ሊያስከትል እንደሚችል አቶ ሀሌሉያ መግለጻቸውን፣ ስር ነቀል ለውጥ ይኖራል ባይባልም አንዳንድ መሻሻሎች ሊኖሩ እንደሚችሉ መተንበያቸውን ዋሽንግተን ፖስት ጋዜጣ ላይ የወጣው ዘገባ አስነብቧል። ኢነርጂ ሶርስስ የተባለው ስለ ሳይንስና ቴክኖሎጂ ጽሁፎችን የሚያቀርብ መጽሄት ደግሞ ኢትዮጵያ በተለያዩ ክፍሎቿ ኬሮጊን የተባለ ነዳጅ ዘይትና የተፈጥሮ ጋዝ ለማምረት የሚያስችል ንጥረ ነገርን ያቀፉ አለቶች በብዛት እንዳለዋት ጠቁሟል። የኢትዮጵያ ኦይል ሼል የተባለው የነዳጅ ዘይት መሰረት አነስተኛ የሰልፈር ይዘት እንዳለውና ኦርጋኒክ ይዘቱ ከ55 እስከ 60 ከመቶ ድረስ የሚሄድ በመሆኑ ነዳጅ ዘይት ከሚገኝባቸው የአለት ግግሮች ጥራት ምክንያት ምርጥ ነው ሊባል እንደሚችል መጽሔቱ ገልጿል። ኢትዮጵያ ውስጥ የሚካሄደው የነዳጅ ዘይትና የተፈጥሮ ጋዝ አሰሳ እየተፋጠነ መሆኑንም አውስቷል። በምዕራብና በደቡብ ምዕራብ እንዲሁም በማዕከላዊ ሰሜን ምስራቅ ኢትዮጵያ የተገኙ የነዳጅ ዘይት መሰረት ያላቸው ግግር አለቶች ከ400 እስከ 800 ሜትር የሚሆን ውፍረት እንዳላቸው ጽሑፉ ያስረዳል። በተለያዩ የኢትዮጵያ ክፍሎች ከ653 ሚሊዮን እስከ 1 ቢሊዮን ቶን ሊሆን የሚችል የነዳጅ ዘይት አለቶች ግግር እንዳለ ጽሑፉ ገልጿል። አንዳንድ ጥናቶች ደግሞ በትግራይ ክልል ብቻ አንድ ትሪሊዮን በርሜል የነዳጅ ዘይት ሼል ሊያመርት የሚችል 3.89 ቢሊዮን ቶኖች የነዳጅ ዘይት አለት ግግር እንዳለ አመልክቷል ይላል ኢነርጂ ሶርስስ ላይ የወጣው የጥናት ጽሑፍ። ኢትዮጵያ በአብዛኛዎቹ የግዛቷ ክፍሎች ነዳጅ ዘይት ሊገኝበት የሚችል የአለት ግግር ጥሪት አላት። በተለይም ትግራይ ክልል ግን ግዙፍ የነዳጅ ዘይት ግግር አለቶች አላት ይላል ጽሑፉ። በትግራይ ክልል ያለውን የነዳጅ ዘይት ሊያመርት የሚችለውን የአለት ግግር መጠን ለማወቅ ለአጭር ጊዜ የተደረገው አሰሳ በአዲግራት የአሸዋ አለት ግግር ሰፊ የነዳጅ ዘይት አምራች መሰረት መገኘቱን ጽሑፉ አውስቷል። አብዛኛቹ የትግራይ ክልል የነዳጅ አምራች ግግሮች በአሸዋው አለት ስብርባሪዎች የተሸፈኑ ሲሆን ብዘት፣ ዳጋ፣ አርቢ ነብለትና አጽቢ ላይ ግን ተጋልጠው እንደሚታዩ የጥናቱ ጽሑፍ አውስቷል። በክልሉ ገና ለይታ ያልተጋለጡ በርካታ የነዳጅ ዘይትና የጋዝ ጥሪቶች እንዳሉ ጽሑፉ ገልጿል። ኤነርጂ ሶርስስ የተባለው መጽሔት ላይ የወጣው ጽሑፍ አያይዞም የኢትዮጵያ መንግስት የውጭ ምንዛሬ አቅርቦቱን ለማስፋት እንዲረዳው ለዚህ ጥሪት ትኩረት በመስጠት የነዳጅ ዘይት አምራች ግግሮች ፍለጋ ማካሄዱን እንዲጀምር ይመክራል። ኢትዮጵያ ውስጥ ነዳይ ዘይት አምራች ግግሮች እንዳሉ ለማወቅ የተቻለው እንደ አውሮፓ አቆጣጠር ከ1950ዎቹ ዓመታት አንስቶ መሆኑን ጽሑፉ ሳያወሳ አላለፈም። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን ዜና ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አድማጮች፣ አሁን ውይይት